ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ትኩረት አብሮ በገበታ ላይ በአንድነት መመገብ ያለውን ጠቀሜታና ኢየሱስ በምድር እያለ ያደረገውን ታላቁን እራት አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም እስከ ፍጻሜ ከኛ ጋር ቆይታችሁ ፕሮግራሙን እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜው እንዲባርክልን አብረን ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናሃለን። አቤቱ ይችን ጊዜ እንድትባርክልን፣ እንድትናገረን፣ እንድትመክረን በልጅ በክርስቶስ ኢየሱስ ስም እንጸልያለን። አሜን። ብቻ እግዚአብሔር ከኔ ጋር ይሁን እንጂ፣ ብቻ አምላኬ ከኔ ጋር ይሁን እንጂ

Ya bedkeni var, ስትናገር ባለቤቴ ሁል ጊዜ እንዲህ እያለ ይቀልድብኛል፣ አንቺ እያንዳንዱን አብረን የበላንበትን ጊዜ ታስታውሻለሽ ይለኛል። ማለት የፈለገው ጊዜውን ሳይሆን ምግቡን ነው። ምክንያቱም ምግብ በጣም እወዳለሁ ብላለች። ውድ እህቴ ሆይ በእርግጥ ምግብ የማይወድ ማን አለ ትይሆናል። አዎ፣ ነገር ግን አንዳንድ ሰዎች የበለጠ ምግብ አድናቂዎች ናቸው። እኛ ኢትዮጵያውያን ከምግብ ጋር ብዙ የተያያዘ ነገር ወይም ልምድ አለን። በተለይ በተለይ በክፍለ ሀገር አካባቢ ሰው በቤቱ ለየት ያለ ነገር ካዘጋጀ ብቻውን አይበላም፣ የግድ ጎረቤቱን ይጠራል። አብሮ መብላት ከጥንት ያለ ባህላችን ነው። አሁን አሁን በተለይ እዚህ አዲስ አበባ ይህ ባህል እየቀረ መጥቶ ሰዎች ግለኞች ወደ መሆን አዘንብለዋል። እኛ የምስራች ድምጽ ውስጥ ያለን ሰራተኞችን በመጠኑም ቢሆን አብሮ መብላትን እንለማመዳለን። በተለይ ምሳ ሰዓት ሲደርስ ሁላችንም የቋጠርነውን ምሳ ይዘን ወደ እቃ ቤት ወይም ቡና ወደምንጠጣበት ቦታ በመሄድ አብረን እንበላለን። ምሳ ያልያዘም ሰው ካለ ከዚያው አብሮ ተቋድሶ ይውላል። ከዛም በጋራ ቡና እንጠጣለን። ባለችን የአንድ ሰዓት የምሳ እረፍት እንቀላለዳለን፣ እንሳሳቃለን። ከዚህም በላይ በዓላት ማለትም ገና፣ ፋሲካና አዲስ ዓመት ሲደርስ ከበዓሉ ቀድሞ ባለው የመጨረሻው የስራ ቀን ላይ ሰብሰብ ብለን አብረን ጸልየን የእግዚአብሔርን ቃል ከተካፈልን በኋላ ድፎ ዳቦና ለስላሳ በጋራ እንመገባለን። በዚያውም እንኳን አደረሰህ አደረሰሽ በመባባል መልካም ምኞታችንን እንገላለጻለን። ከዚህም ባሻገር በተለያዩ ምክንያቶች ምግቦች ተዘጋጅተው አብረን ቆርሰን ተጫውተን እናውቃለን። ወደ ቅድሟ ሴት ልመለስና ያለችውን ላካፍልሽ። ሁልጊዜ ከባለቤቴ ጋር ቁጭ ስል ከዚህ በፊት አብረን ስለ በላ ነው ምግብ አስታውሰዋለሁ፣ ጣዕሙን ሁሉ አስበዋለሁ። እርሱ ግን ፈጽሞ አያስታውሰውም ብላለች። አንዳንዴ ምግቡ ያን ያክል ላይሆን ይችላል፣ ያለንበት ቦታ ግን ይወስነዋል። በጣም ርቦን የበላነውን ምግብ መቼም አንረሳውም። እኔ ለምሳሌ ልጄን የዛሬ አስራ ሁለት ዓመት ስወልድ የወለድኩት ለሊት ስምንት ሰዓት ከሰላሳ ላይ ነበር። ቤተሰብ ሁሉ ወደ ቤት ሄዷል። ያለችው እህቴ ብቻ ነበረች እና ከወለድኩ በኋላ ወደ ማረፊያ ክፍል ሲያመጡኝ በጣም ርቦኝ ነበር። በተኛውበት አልጋ ክፍል ውስጥ አስር የሚሆኑ ወላዶች እልም ያለ እንቅልፍ ላይ ናቸው። ሕፃናቶቻችን ሌላ ክፍል ነበሩ። ከዚያ በተኛውበት አንገቴን ቀና አድርጌ ዙሪያ ገባውን ስቃኝ አንዷ ወላድ አይታኝ ራበሽ ብላ ጠየቀችኝ። ምንም ሳላንገራገር አዎ አልኳት። እጇ ላይ የታሰረላትን የግሉኮስ ላስቲክ እየጎተተች በሳህን ክዳን ላይ ፍርፍር አምጥታ ሰጠችኝ። ፍርፍሩ ስጋ ጣልጣል ያለበት ነበር። እንዴት እንደሚጣፍጥ እስከ ዛሬ ትዝ ይለኛል። ከዛም በፔርሙስ ክዳን ሜሪ እንዳሰጠችኝና ጠጣው። እስከ ዛሬ እንደዛ አይነት ጥሩ መጠጥ የጠጣው አይመስለኝም። በጣም ስለ ራበኝ ምግቡም ሆነ መጠጡ በጣም ነው የጣመኝ። ውድ እህቴ ሆይ እንደዚህ አይነት ገጠመኝ ኑሮሽ ያውቃል። አንቺስ መቼ ነው ከልጆችሽና ከባለቤትሽ ጋር ቁጭ ብለሽ የምትጫወችው? የኑሮ ሩጫ ማብቂያ የለውም። ይሁን እንጂ ደግሞ ከቤተሰብሽ ጋር የምታሳልፊው ጊዜ ሊኖርሽ ይገባል። አብረን የምንሰራው ስራ ሲኖረን ማውራት እንችላለን። ነገር ግን ሁልጊዜ የምናደርገው አንድ ነገር አለ፣ ምግብ መመገብ። እንደ ቤተሰብ አንድ ላይ የምንሰበሰብበት ጊዜ ቢኖር እራት ለመብላት ነው። በእርግጥ እንደየባህሉ ሊለያይ ይችላል። አንዳንድ ቤቶች ባሎች መጀመሪያ፣ ከዚያ ልጆች፣ እናቶች መጨረሻ የተረፈውን የሚበሉበት ሁኔታ አለ። በአብዛኛው ግን ቤተሰብ ማታ ማታ በአንድ ላይ ሆኖ ቡና እየጠጡ መጫወት የተለመደ ተግባር ነው። በዚያም ሆነ በዚህ በጋራ መመገቡ ወይም ቡና መጠጣቱ ሕብረትን ቤተሰባዊነትን ለመፍጠር ያስችላል። በዚያው ስለ ቀን ውሎ፣ ስለ አገር ጉዳይና ስለ ልዩ ልዩ ጉዳዮች ሊነሳም ይችላል። ልጆች ያልገባቸውን ነገር ይጠይቃሉ፣ ወላጆች ያብራራሉ። ወላጆች ጠቃሚ ምክሮችን ይናገራሉ። le göçtük mü isemallu kasma inne betakl tegone Deçak ziyade kaniğa ye hunüncü, deçamlak ya All alone we are, be Bir çark ye ውድ እህቴ ሆይ፣ ሁልጊዜ የእራት ጊዜን ያማረ እና ጥሩ ለማድረግ ጥሩ እራት መስራት ብቻውን በቂ አይሆንም። ጥሩ አቀማመጥና የሚነሱት ርዕሰ ጉዳዮች ቤተሰብሽ የእራት ጊዜውን እንዲናፍቁት ያደርጋል። ማድረግ ካለብሽ ነገር አንዱ እራት የሚቀርብበት ሰዓት ተመሳሳይ ማድረግ ነው። ቤተሰብሽ ሁሉም ሊገኙበት የሚችሉበት ሰዓት ላይ አድርጊው። በጣም ቶሎ ወይም ሳይመሽ ሳይሆን ወይም በጣም መሽቶ ሳይሆን መሆን አለበት። ይህም ባለቤትሽ ቤት ከተመለሰ በኋላና ልጆች እንቅልፋቸው ሳይመጣ እንዲሆን ያስችላል። ሌላው የተመቻቸና ንጹህ የሆነ የመመገቢያ ቦታ አዘጋጂ። ቤተሰብሽ ተረጋግቶ ተቀምጦ ከመብል ባሻገር ቆይቶ ሊወያይ የሚችልበት ቦታ ምረጪ። ምግብ መመገቡ እንደ ምክንያት ሆኖ ቤተሰቡ እንዲሰባሰብ ያደርገዋል። እንደው የተለያዩ ሁኔታዎች ኖረው ቤተሰብሽ ሁልጊዜ እራት ላይ መሰብሰብ ካልቻሉ ቢያንስ በሳምንት አንድ ጊዜ የሚሰበሰቡበትን መንገድ ፍጠሪ። ምናልባት እሁድ ሊሆን ይችላል። ይህንን ሁልጊዜ ካደረግሽው ቤተሰቡ ልማድ ያደርገውና ወደዚያ ለመምጣት ይናፍቃል። ከዚያም ቤተሰብ በዚያው እርስ በርስ መወያየት፣ መጨዋወት ይችላል። አንዳንድ ቤተሰብ በሳምንት አንድ ጊዜ በጋራ የሚመገቡበት ጊዜ ኖሯቸው አያቶችም ጭምር ይገኙበታል ይህ ትልቅ ልምድ ነው በሀገራችን ከበዓላት ጋር ተያይዞ ብዙውን ጊዜ አብሮ መመገብ መጨዋወት የተለመደ ነው በሰርግ በሀዘን በተለያዩ ሁኔታዎች ያሉትን ጨምሮ ማህበረሰባችን አብሮ የመብላት ባህል በእጅጉ አዳብሯል ይህ አብሮ የመብላት ባህል ታዲያ በቤተሰብ ውስጥም የበለጠ ጠንክሮ ልጆችና ቤተሰብ ባልና ሚስት አብረው የሚወያዩበትን መድረክ መክፈት አለበት። በእኛ አገር ልጆች እየበሉ ካወሩ ይቀጣሉ ወይም ይመታሉ። እየበላችሁ አታውሩ የሚባል ነገር አለ። ይህ ግን ቤተሰቡ አንድ የሆነበትን ጥሩ የመወያያ ገጠመኝ በዝምታ እንዲያሳልፉት ያደርጋል። እርስ በርስ መወያየቱ በጣም ጠቃሚ ነው፣ አስፈላጊም ነው። በአብሮነት በመቀላለድና በመሳሳቅ ልዩ የሆነ ትዝታን መተው ይቻላልና እርስ በርስ ለመተዋወቅና ለመረዳዳትም ይጠቅማል። ልጆች ትምህርት ቤት ሲያጠናቀቁ ያንን ማክበር፣ ልደት ማክበር፣ የጋብቻ በዓልን ማክበር የመሳሰሉትን በቀላሉ በእራት ላይ ማሰብ ይቻላል። በቤተሰብ መካከል መተባበርን ይፈጥራልና ብዙውን ጊዜ በዓላት ወይም የሆነ የሚከበር ነገር ሲኖረን ትኩረት የምናደርገው በአዋቂ ወይም በትላልቅ ሰዎች ዙሪያ ነው። በአንድ ወቅት የሰማሁትን ላካፍልሽ። ሰዎቹ የልጃቸውን ልደት ማክበር ፈለጉ። ከዚያም ዝግጅት አደረጉ። ትልቅ ድግስ ደገሱ። ልጅቷ የእርሷ ልደት እንደሆነ ስለተነገራት በታላቅ ጉጉት ስትጠባበቅ ከረመችና ቀኑ ደረሰ። የዕለት ሁለት እናት ከማጀት የሚሰራውን ምግብ በማዘጋጀት ላይ ነበረችና ጉድለት እንዳይኖር ትሯሯጣለች። አባትም ለእንግዶች ማረፊያና ና ቤቱን ለማስዋብ ወዲህና ወዲያ ይሯሯጣል። ልጅቷ በግድ ነው ይነጋላት። አንዴ እናቷ ጋር አንዴ አባቷ ጋር እየሮጠች ረገላዬን እጠቡኝና ልብሴን አልብሱኝ አዲሱ ጫማዬን አድርጉልኝ ብትል ማንም የሚሰማት አጣች። ከዚያም በቃ ይሄኛው የኔ ልደት አይደለም፣ ተሳስቼ ነው፣ የኔ ገና ነው ብላ ከመንደሩ ልጆች ጋር ራቅ ብላ መጫወቷን ቀጠለች። ጸጉሯ እንደ ተንጨባረረ፣ ገላዋም አልታጠበም፣ ልብሷን አልቀየረችም፣ እንደዛው ነበረች። የተጋበዙት እንግዶች መጡ። ምግቡ መጠጡ ሁሉ ቀረበ። ተበላ ተጠጣና መጨረሻ ላይ የኬክ ቆረሳ ስነ ስርአት ሲደርስ ልጅቷ ተፈለገች። ቢጣሩ ቤት ውስጥ ቢፈልጓት የለችም። ምክንያቱም ልጅቷ የእርሷ ልደት አልመስልሽ ብሏታል። የቤተሰቦቿ ትኩረት እንግዶቻቸው እንጂ የልደቷ ባለቤት ወይም ልጃቸው ላይ አልነበረም። አይገርምም? ስለዚህ ውድ እህቴ ሆይ ሁልጊዜ ያንቺ ትኩረት መሆን ያለበት ያንቺ ቤተሰብ ላይ ነው። እስኪ በተከታዩ ዝማሬ ቆይታ አድርገን እንመለሳለን። አባባል አለ አብረው የሚጸልዩ ቤተሰብ አብረው ይኖራሉ የሚል። ስለዚህ ውድ እህቴ ሆይ እንደ ቤተሰብ አጭር ቢሆንም አብሮ መጸለይ ሌላው ህብረትን የሚፈጥር ነገር ነው። እግዚአብሔር በሰላም ስላዋላችሁ ልታመሰግኑ ትችላላችሁ። እግዚአብሔር በቤተሰብሽ ውስጥ ስላደረጋቸው መልካም ነገሮች ልታመሰግኑትም ትችላላችሁ። እንዲሁም በአስቸጋሪ ሁኔታ ውስጥ እንዲረዳችሁ፣ ኃይልን እንዲሰጣችሁ ልትጠይቁት ትችላላችሁ። እግዚአብሔር አምላካችን እንደ ቤተሰብ ይህንን እንድናደርግ ይፈልጋል። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት በተለያዩ በዓላት ላይ ይሳተፍ ነበር። የራሱ ቤት አልነበረውም፣ ነገር ግን ለመመገብ ሁልጊዜ ወደ ወዳጆቹ ቤት ይሄድ ነበር። አንድ ጊዜ ኢየሱስ ወደ ሰርግ ተጋብዞ የጎደለባቸውን ሁሉ ሙሉ አድርጓል። ስለዚህ ታሪክ ሌላ ጊዜ እናያለን። አንዳንድ ጊዜ ታዋቂ የሆኑ ሰዎች ይጋብዙት ነበር። አንዳንድ ጊዜ ደግሞ ያላቸውን ጥቂት ነገር የሚያካፍሉት ሰዎች ነበሩ። እንዲያውም ባህሉ ወይም ማህበረሰቡ የማይቀበላቸውና አብሯቸው ምግብ ከማይበላ ሰዎች ጋር በመብላቱም ይወቀስ ነበር። እርሱ ግን አብሯቸው ይመገብ ነበር። ምክንያቱም ሰዎች ኢየሱስን ሃይማኖተኛ ብቻ አድርገው ይስሉት ስለነበር ነው። እርሱ ግን አፍቃሪና ጓደኛም ጭምር ነው። ሰዎችን እጅግ ይወዳል። አንድ ቀን ኢየሱስ ወደ አንድ የሃይማኖት መሪ ወደሚሆን ታዋቂ ሰው ቤት ለእራት ተጋበዘ። አንዳንድ ከእርሱ ጋር እዚያው ቤት የታደሙ ሰዎች ከቤቱ ባለቤት አቅራቢያ የክብር ወንበር ይዘው ነበር። እስኪ ኢየሱስ ያለውን አብረንኔ የሉቃስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዚህ ይላል በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስ ተፈቅዶአለን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው? አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። የታደሙትንም የከበሬታ ስፍራ እንደ መረጡ ተመልክቶ ምሳሌ ነገራቸው፣ እንዲህ ሲል፦ ማንም ለሰርግ ቢጠራ በከበሬታ ስፍራ አትቀመጥ፣ ምናልባት ካንተ ይልቅ የከበረ ተጠርቶ ይሆናልና አንተን እርሱንም የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዚያን ጊዜም እያፈርህ በዝቅተኛው ስፍራ ልትሆን ትጀምራለህ። ነገር ግን በተጠራ ጊዜ የጠራህ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደህ በዝቅተኛው ስፍራ ተቀመጥ። ያን ጊዜም ካንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይላል። በፊታችን የቀረበውን መውሰድ ያለ ነገር ነው። ነገር ግን ለሌሎች ቅድሚያ መስጠት ግን ትህትና ነው። ያ ደግሞ እግዚአብሔርን ደስ ያሰኛል። ኢየሱስ በምድር በኖረበት ዘመን ሁሉ የኖረው አባቱን ደስ በማሰኘት ነው። እርሱ ደግሞ የሕይወታችን ምሳሌ ነው። ከዚህ ታሪክ ቀጥሎ ያለውን አብረነኔ ሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 የጠራውንም ደግሞ እንዲህ አለው ምሳ ወይም እራት ባደረገ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንም ባለጠጎች ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረገ ጊዜ ድሆችንና ጉንድሾችን አንካሶችንና እውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፤ በጻድቃን ትንሣኤ ይመለስልሃልና ይላል። ኢየሱስ ያለው እንግዲህ ይህንን ነው። ይህ እንግዲህ ለኛ ትልቅ ነገር ነው። ምክንያቱም ብዙውን ጊዜ አንድ ነገር የምናደርገው ያ ሰው ከዚህ በፊት አድርጎልን ከሆነ ወይም ወደፊት ያደርግልኛል ብለን ካሰብን ነው። ኢየሱስ ግን ምንም መልሰው ሊያደርጉልን ለማይችሉት ነው ማድረግ ያለብን ብሎ ያስተማረው ያንን ነው እግዚአብሔር የሚወደው። እግዚአብሔር ይህን ውብ የሆነ ሀገር የሰጠን በነፃ ነው እኛ ደግሞ ለእርሱ ምንም መስጠት እንደማንችል ያውቃል። እያወቀ ግን ሰጠን፣ አንድያ ልጁን አሳልፎ ሰጠን። እኛ ልንሰጠው የምንችለው ምንም የለንም። በመንግስቱም አካል እንድንሆን፣ ቤተሰብ እንድንሆን ጠርቶናል። በሰማይ ያለውን የከበረ ግብዣ ለመካፈል ተጠርተናል። እግዚአብሔር ትኩረት ያደረገው ችግር ያለባቸው ሰዎች ላይ ነው፣ ጉንድሾች የመሳሰሉት ላይ። ስለዚህ ውድ እህቴ ሆይ አንቺ ግብዣ ስታዘጋጂ ትኩረት የምታደርጊው ማን ላይ ነው?

ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። ስማስገር